እንደምን አመሻችሁ። የጋቢና ቪ አድማጮች ዛሬ ቅድሞ ሰኞ ጥር 18 2012 ዓ ም ነው። ፕሮግራሞቻችንን እናስተዋውቃችሁ። በደምቢ ዶሎ ዩኒቨርሲቲ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተነገረው 17 ተማሪዎች እንደወጡ ከቀሩ 50 ቀናት መቆጠሩን ቤተሰቦቻቸው ተናገሩ። በአንድ ቀን በዘመዳችን ላይ አላለቀሰኛ አልቀበርናቸው እያለ يا فرعون يا فرعون يا فرعون يا فرعون يا فرعون يا فرعون እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሪያችሁ የማመሸው ጽዮን ግርማኔ። በቅድሚያ ግን ላጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ፣ ጽዮን። በአሜሪካ የቅርጫት ኳስ ታሪክ ውስጥ ከገናናዎቹ መካከል አንዱ የሆኑ ኮቢ ቤን ብራያንት ከ13 ዓመት ልጁ ጄና ብራያንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ታውቋል። ኮቢ ብራያንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ጎል አስቆጣሪ ሆኖ ተጫውተዋል። አምስት የኤንቢኤ ቻምፒዮንሺፕ ድሎችን አስመዝግበዋል። የ2008 እንደ አውሮፓውያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግን ወስዷል። በቤጂንግና በለንደን ኦሎምፒክ ሰዎች ሀገሩን ለወርቅ ሜዳ ላይ አብቅተዋል። ኮቢ ብሪያንት በአሳዛኝ ሁኔታ በካላባስ ካሊፎርኒያ ሕይወቱ ሲያልፍ ገና የ41 ዓመት ጎልማሳ ነበረ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቆች በመወሰኛ ምክር ቤቱ የክስ ሰሜ ችሎት ዛሬ መከላከያቸውን ማሰማት ይቀጥላሉ። በሌላ በኩል ፕሬዚዳንቱ ዩክሬን በዲሞክራቲክ ፓርቲው ተፎካካሪ ላይ ምርመራ እስከምትከፍት የምታገኘው የጸጥታ እርዳታ እንዳይለቀቅላት እንደሚፈልጉ በወቅቱ የብሔራዊ ጸጥታ አማካሪያቸው ለነበሩት ሰው ነግረዋል የሚሉ ዘገባዎች ብቅ ብለዋል። ያን ተከትሎ ዲሞክራቶች ምስክሮች ይጠሩልን የሚለውን ጥያቄዎቻቸውን እንደገና አንቀሳቅሰዋል። የቀድሞ የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ከሚያወጡት መጽሐፍ የተገኘ የተባለውን ውንጀላውን ትናንት በቀዳሚነት የዘገበው ዘ ኒውዮርክ ታይምስ ሲሆን ያን ተከትሎ ለሰነዱ ቀረቤታ ያላቸው ሰዎች ያነጋግሩ ሌሎች የዜና ድርጅቶችም አረጋግጠዋል። አንድ የጆን ቦልተን ጠበቃ እንደተናገሩት መጽሐፉ በይፋ ከመውጣቱ በፊት ሚስጥራዊ መረጃን በተመለከተ በሚካሄድ መደበኛ ፍተሻ ተመርምሮ እንዲያልፍ ከአንድ ወር በፊት ለብሔራዊ ጸጥታ ምክር ቤት ተልኮ ነበረ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁና እንደ ኤሮያን አቆጣጠር በመጪው መጋቢት መጀመሪያ በሚያካሄዱት ምርጫዎች የሚፎካከሯቸው የቀድሞ የሀገሪቱ የጦር ኃይሎች አዛዥ ቤኔ ጋትስ ዛሬ ሰኞ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ለየብቻቸው ይነጋግራሉ። ትራምፕ ሁለቱን በዋይት ሀውስ ተቀብለው ሲያነጋግሩ ለረጅም ጊዜ ሲጠበቅ የቆየውን የእስራኤልና ፍልስጤማውያን ግጭትን ለመፍታት ያለመቅዳቸውን በዝርዝር ያስተዋውቋቸዋል ተብሎ ይጠበቃል። ባለፈው ሳምንት ቱርክ ውስጥ በደረሰው ከባድ የመሬት ርዕድ መሬት ሳቢያ የሞተው ሰው ቁጥር 39 መድረሱን የሀገሪቱ አደጋ ደራሽ መስሪያ ቤት አስታውቋል። ኤልዛጊ የተባለውን የቱርክ ምስራቃዊ ክፍል ግዛት አርብ ማታ ያናወጠው በመለኪያ መሳሪያ በሬክተር ስኪል 6.8 ያስመዘገበ ርዕድ ነው። አራት ሺህ የሚሆኑ ፈጥኖ ደራሽ ሠራተኞች በከባዱ ቅዝቃዜ ሁኔታ ውስጥ ተሰማርተው በመሣሪያ አማካኝነት ፍርስራሹን ሲቆፍሩ ቆይተዋል። ጽዮን ለአሁኑ ያሉኛ አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በደንቢ ዶሎ ዩኒቨርሲቲ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተነገረው አስራ ሰባት ተማሪ ወጡ ከቀሩ ሃምሳ ቀናት መቆጠሩን ቤተሰቦቻቸው ተናገሩ። በሌላ በኩል የመንግስት ባለስልጣናት እና የጸጥታ ኃላፊዎች በተማሪዎች ጉዳይ ላይ እርስ በርስ የሚቃረም መረጃን በመስጠታቸው በማህበራዊ ሚዲያ በሚደረግ ቅስቀሳ ወቀሳ እየደረሰባቸው ነው። በተጨማሪም ተማሪዎቹ ከቤተሰቦቻቸው ጋር በማገናኘትም ሆነ ትክክለኛን መረጃን በመስጠት በኩል ባሳየው ዝምታ በአስተያየት ሰጪዎች እየተወገዘ ነው። ዛሬ ለአሜሪካ ድምጽ ያነጋገራቸው የፌዴራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታ የጠቅላይ ሚኒስትሩን ቢሮ ጨምሮ ከፍተኛ የመንግስት ባለስልጣናትና የጸጥታ አካላት ሁኔታውን በትኩረት እየተከታተሉት ነው ብለዋል። የሚገኘው ደንቢዶሎ ዩኒቨርሲቲ ውስጥ ከሁለት ወራት በፊት የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመሄድ ላይ ያሉ በጋምቤላና በደንቢዶሎ መካከል ተማሪዎች መታገታቸው ሀምሳ ቀናት ማስቆጠሩንና የልጆቻቸውን ዓይን አለማየታቸውን ቤተሰቦቻቸው እየተናገሩ ነው። ሞናምን በላይ የተባለች ተማሪ አባት አቶ በላይ አበበ ተስፋ ቆርጫለሁ ይላሉ። አንድ ቀን ተዘመዳች ቀን አላበቀሰኛ አልቀበርናቸው እያለ ቀን ቤተሰቡም ሁሉም ነው አይኑሮም አዝመራችን አልተሰበሰበ በልቅሰ ያለ ወይ ሞቶ ሞቶ ብለው ቢያስረዱን አንድ ቀን ዘመዳችን ሰብስበን አልቅሰን ብንቀመጥ ይሻለን ነበር። ምን ሰው አለ ህጋለ ማለት ነው። ህግታን ለማመስ እንዲህ ነበር እንኳን የሰው ልጅ የዳክል ሰው ጠፍቶ በአንድ ሰው ነፍስ እንኳን ቦተ ሲሻል ስንት ሰው ነው እንግዲህ ልቅሶ ምን መንግስት መንግስተ መንግስት የሚጋጭ ለአቶ በላይ አበበ ድምፅ ጥራት ይቅርታ እየጠየቅን የተናገሩት ወይ አልቅሰን አልቀበርናት፣ ሌትና ቀን እንዲሁ ቤተሰቡ ለቅሶ ላይ ነው። አእምሮም የለንም አዝመራችንንም አልሰበሰብንም። በለቅሶ ነው ያለ ነው ወይ ሞተዋል ብለው ቢያስረዱን አንድ ቀን ዘመድ ሰብስበን ብንቀመጥ ይሻልን ነበር። ህግ ቢኖር መች ይህ ሁሉ ይሆን ነበር ካሉ በኋላ አያይዘው ብናገር ብናገርም ያው የአሞራ ጨወት ነው ያለብን። የአሞራ ጨወት ብና ነገር ላሁን መቀመጥ ነው እንጂ እዚ ባለ ቦታ ዩኒቨርሲቲ ይፈቀዳል። ንቅስ አለማ ሰው ካለማ እነዚህ ባለ ቦታ ይፈቀዳል ዩኒቨርሲቲ

ራሷን አውቃ ቢያንስ ብትጨርስልኝ ሁሉን ነገር ብታደርግ አገርም ትረዳለች፣ ለእኔም ለወላጆችም ትረዳለች። ያ ባይሆን ግን ስራ ባታገኝ ግን በስምንትም በአስርም ራሷን አውቃ ልትመራ ትችላለች። በተለያየ ገቢያ በምንም በምንም ብላ አውቃት አድራለች በሚል ነው። እኔ እንደዚህ ያለ ተስፋ ይዤ ነው ያስተማርኳል። የሙሉ ዘውዴ ወላጅ አባት በበኩላቸው የመንግስት ቸልታ ግራ እንዳጋባቸው ይገልጻሉ። እዚያ ለመንግስት ያው እያሳወቅነ ነው። መንግስት ግን የሚያክል ተከታትሎ እስከ ቦታው ድረስ ፍለጋ ማገዝ አልተቻለም። አሁን መንግስት እኛ ምን እንደሆነ ያልገባን ብቻ ነው። ልጆች ይለቀቃሉ የሚሉ ግን ይለቀቁበትን ነገር አላመቻችም። እኛም እንግዲህ የሚታወቅ ነው ቦታችን ገጠር ቦታ ነው። ምንም እኛ አቅም ለክት አልተቻለም። ምን ያደርገ ለመንግስት አታወቅ ነው። የሳምራዊት ቀሬ ወንድም ነው ተከታዩ። ምንም የተለቀቀ ሰው የለም። እስካሁን ድረስ የደወለ ሰውም የለም። የተደወለለት ወላጅ የለም፣ ምንም ነገር የለም። በቃ ካነጋገርናቸው ወላጆች በኩል ተደጋግሞ የሚሰማው የሆነው ልጆቻቸው መታገታቸውን ይደወልላቸው ከነበረ ስልክ እንዲሁም ከአንዲት ተማሪ ሰምተው እንደነበር በኋላ ደግሞ መንግስት ሀያ አንድ ተለቀቁ አምስት የዩኒቨርስቲው ተማሪዎችና አንድ የአካባቢው ተማሪ በእገታ ላይ ና አሉን የሚል ተለቀቁ ከተባሉት ውስጥ አንድም የተለቀቀ ተማሪ እንዳለ ደግሞ አልሰማንም ነው። የተማሪዎቹን መለቀቅ ለሀገር ውስጥ መገናኛ ብዙሃን ተናግረው የነበሩትን የፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁንን ለማብራሪያ በተደጋጋሚ ፈልገን ልናገኛቸው አልቻልንም። ከዚህ ቀደም የተለቀቁ ተማሪዎች በመንግስት እጅ ናቸው፣ ተጣርቶ ይለቀቃሉ፣ የታገቱትንም ለማስለቀቅ እየተሰራ ነው ያሉን የኦሮሚያ ክልል የአስተዳደር እና የጸጥታ ቢሮ ምክትል ኃላፊ ኮነሬል አበበ ገረሱንም መልሰን ልናገኛቸው አልቻልንም። በሌላ በኩል ዛሬ የፌዴራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታን አነጋግረናቸዋል ናቸዋል። ከዚህም ቀደም ተማሪዎች ለዚህ የተወሰዱ ተማሪዎች ነበሩ። ኦልሬዲ እነሱን የሀገር ሽማግሌዎች እና በአካባቢ ያሉ በጋራ ሁሉ ተለቀዋል። ልጆቹ ጉዳዩ በዚህ በዩኒቨርስቲዎች አካባቢ ባለው ግጭት መነሻ ተደርጎ የተፈናቀሉ ተማሪዎች እዛም እዚህም ስላሉ በዛ ምክንያት የተደረገ ነው። ኦልሬዲ በዛ መልክ ተለቀቁ አሉ። አሁንም ጠፉ ልጆች አሉ ተወሰዱ የሚል

የሚለውና የተለያዩ ማረጋገጫዎችን መያዝ ስለሚያስፈልግ እዚያ ላይ መስፋት የተሰማ እንደሚያስታውሱት በእኛም በሬዲዮ ፕሮግራም በተደጋጋሚ ወላጆች እየተናገሩ ነው እና በመንግሥት በኩልም በባለስልጣንም በጸጥታ አካላትም አንዳንድ የተምታቱ መረጃዎችም አሉ እና እንደው ግልጽ ለማድረግ ሁኔታውን፣ እነዚህ ተማሪዎች ከደንቢዶሎ ዩኒቨርሲቲ ወጥተው ወደ ጋምቤላ ሲሄዱ መሀል ጫካ ላይ ነው የታገቱት የሚል ነበር መጀመሪያ። በኋላ ላይ ደግሞ ተለቀዋል ተባለ። አሁንም እርስዎ እንደጠቀሱት የተለቀቁ ተማሪ አሉ እያሉ ነው። እነዚያ የተለቀቁት ተማሪዎችን ለምን ወላጆ ልጆቻቸውን ማገናኘት አልተቻለም። ተማሪዎች ትምህርት ሲያቋርጡ በተለያዩ መንገድ ወደ የቤተሰቦቻቸው ለመሄድ እንቅስቃሴ ሲያደርጉ ነበር። ይሄ ተማሪዎች ያንን እንቅስቃሴ ሲያደርጉ ማን ተማሪ ጠፋ የትኛው የሚለውን ነገር ተማሪዎች ተሰብስበው በወላጅ መረጃ ካልሆነ በስተቀር ብዙ ሺ የሆነ ተማሪ ስለሆነ የትኛው የሚል ነገር ማወቅ አይቻልም። ግን ከተማሪዎች መካከል ጥቆማ በመምጣቱ በዚያ ጥቆማ ላይ ተመስርተን ወደ ጋምቤላ ሲሄዱ የነበሩ ተማሪዎች ይሄ በወቅቱ በአካባቢ ያለው የመከላከያ ሰራዊት እና አካባቢ ጸጥታ ከሽማግሌዎች ጋር ሆኖ ልጆቹን አምጥቶ ለዩኒቨርሲቲ አስቸክቧል። መጀመሪያ አካባቢ ማለት ነው። አሁን ከዚያ በኋላ የተወሰኑ ልጆች አሁንም አልተገኙ የሚል የወላጆች አቤቱታ ተሰምቶ፣ ወላጅ ያነሳው ነገር ልጆቹ ትክክል ዩኒቨርሲቲ ተማሪዎች ናቸው የሚል ማጥራት ስራ ተሰርቷል። ባይዘወይ በዛን ሰዓት የጠፉት መጀመሪያው ላይ የዩኒቨርስቲ ተማሪዎች ብቻም ሳይሆን በአካባቢ ላይ ያሉ ተማሪዎች የተወሰኑ ተማሪዎች ነበሩ። እነኛ ወረዲ ለዩኒቨርስቲ የተረከሙ ና ሌሎችም በዚ አካባቢ ለወላጆቻቸው ሊደርሱ ያደርጓል። አሁን እንደሚቀሩ የተባሉት ልጆች በትክክልም ቀርቷል። የሰጥ አፍተዋል የሰጠፉ የሚለ ማረጋገጥ ከተደረገ በኋላ የት ነው ያሉት? እንዴት እናገኛቸዋለን? የሚል በስፋት ይሰራበት ነው ያለው። ይሄ ከአካባቢ ማህበረሰብም ከአካባቢ ጸጥታ መዋቅርም እኛም የፌዴራል ና የመከላከያ በጋራ በመሆን ሰሊ ለሆነ አመራር ከጋራ እየሰራ ያለበት ሁኔታ ነው ያለውና ተጨባጭ መረጃ ይሄ ነው። ስንት ናቸው እነዚህ ቀሩ የተባሩት ተማሪዎች? እንግዲህ አሁን በተጨባጭ እየደረሰን ያለው ስድስት ተማሪ ነው። ስድስት ተማሪ ናቸው የገቡና እየተመለሱም ደግሞ እየተመዘገቡ ስላሉ እንደገና አሁን ወደ ትምህርታቸው ተማሪ ጀምሮ ስለተባሉ ሬጅስትሬሽን ስላለ በዚያ የሚጣራ ነው የቁጥር ጉዳይ ስላቸው ያደረጋል። አምስት፣ ስድስት፣ ሰባት ምን ያለ ሰው ያነሳል ግን አሁን በተጨበጠ ተነጋግረንበት እየሰራበት ያሉ ስድስት ሰዎች ነው። ሌላ ደግሞ እንደዚሁ የተጨምረ ነገር ካለ እያከል የምንሰራበት ነው ማለት ነው። እኔ አሁን አስራ ሰባት ተማሪዎች ሊስት አለኝ። ሀምሳ ቀን ሆኖታል ይሄ ጉዳይ። አስራ ሰባት ተማሪዎች ሊስት አለኝ። ከአስራ ሰባቱ የስምንቱን ተማሪዎች ወላጆች አነጋግር ያለው ልጆቻቸው መጥፋት ከጀመሩበት ጊዜ ጀምሮ ለሀምሳ ቀናት ያህል ድምጻቸውን እንዳልሰሙ ነግረውኛል። እንግዲህ አሁን የስምንቱን ሰዎች ወላጆች ልክ ከንቺ ጋር ኮሚኒኬት ያደረጉት ከኛም ጋር ኮሚኒኬት ያደረጉ ሞርክ ክሊኒ በሆነ መረጃ ላይ ልንሄድበት እንችላለን። እንዳልኩሽ በርካታ ተማሪዎች በተለያየ መንገድ ወደ ቤተሰቦቻቸው ሲሄዱ ነበር። ገሚሱ በጋምቤላ ሄዶ በአውሮፕላን ወደ ቤተሰቦቹ ይሄዳለ፣ ገሚሱ ደግሞ በዚህ በነቀምት አድርጎ በመኪና ወደ ቤተሰቦቹ ይመጣለ። ሌላው ደግሞ የተመለሰም አለ። አሁን ይሄ በጣም ውስብስብ ያለና በተለያየ መንገድ ሊጠራ የሚፈለግ እኛ አሁን የተማሪዎች ጥፉ ባለው ነገር እኛም ብቻ ሳይሆን በመንግስትም ደረጃ የሚያስጨንቅ የሚያሳስብ ጉዳይ ነው። ወላጅ የሚያመለከት በመሰረት ሴንስ አድርገን እየሰራ ነው ያለ ነው። መረጃውን ካገኘንበት ሳይሆን ጀምረው በስፋት ስንሰራበት የቆየ ነው። የመጀመሪያውን የተለጠፈትን ረዲ በግልጽ በመንግስትም ደረጃ መረጃ ተሰጥቷል። ግን አሁን መረጃ ሰጥቶኝ የምታያቸው እኛም ጋር መተው መረጃውን ሰጡን። በዛ መረጃ ላይ ተመስርተን

ቀጣይ የተሻለ አብዛኞቹ ከገጠር አካባቢ በመሆናቸው አማራ ክልል ባህር ዳር ድረስ ሄደው ማሳወቃቸውን ለመንግስት ባለስልጣናት ሁለቱ እንደውም ደምቢዶሎ ድረስ ሄደው እዛ ላለው ኮማንድ ፖስት ጭምር ማነጋገራቸውን ነግረውናል። ከዛ በተረፈ ደግሞ ማህበራዊ ሚዲያ ላይም ቅስቀሳዎች እየተደረጉ የተማሪዎቹ ፎቶም እየተለጠፉ ይታያሉና የለንም ነው መረጃው የምትሉ በማህበራዊ ሚዲያ የሚተላለፈው መረጃ ሁሉ ትክክል ነው ብሎ መውሰድ አይቻልም። ለምሳሌ ጠፍቶ ተብሎ ከሚነገሩት ተማሪዎች አንዳንዶቹ በትክክል የዩኒቨርሲቲ ተማሪዎች ያልሆኑ ያየ ነው አለ። መጀመሪያም ጠፉ ተብሎ ሲነፋ ከነበረው በትክክልም ያልሆኑ ነበሩ። ይህንን የዩኒቨርሲቲ ትምህርት ተቋማት ሚኒስትርም፣ ወይም ከፍተኛ ትምህርት ተቋማት ሚኒስትርም በጋራ አምስት እንደመጡም ያገኘ ናቸዋለ። በሶሻል ሚዲያ የሚተላለፈው አንዳንድ የተለያየ ጠቀሜ ሰላ ሲባል የሚደረግ አለ። እኛ አሁን ከሶሻል ሚዲያው ከምኑም ከምኑም በላይ በትክክል ልጆች ጠፍተዋል ልዩ ልጆች እነትን ጠፍተው ወይስ ወደ ቤተሰቦቻቸው ወይስ ሌላ ካላገቷቸው ወይስ ራሳቸው የተደብቀ ወይስ ለፖለቲካ ኮንሰምሽን ወስደ ለምንድን ነው የሚለውን ነገር በትክክል አጥንተ ልጆቹ ተገኝተው ወደ ቤተሰቦቻቸው እንዲመለሱ የመስራት ጉዳይ ነው የሚያሳስበው። ለማድረግ እሺ፣ ማህበራዊ ሚዲያውን እንትሆው እና ጉዳዩን ግልጽ ለማድረግ አሁን በግልጽ ልጆቹ በታጣቂዎች ታግተዋል አልታገቱም፣ ተማሪዎች በታጣቂዎች አሉ የሉም፣ እኛ ልጆች ጠፍተዋል የሚል የቤተሰቦች እና ቤተሰቦችን ብቻ ሳይሆን የክልሉ መንግስት እንዳመለከቱ ቤተሰቦች እንዳመለከቱ አሳውቆ በጋራም አይተን የጠፉ ልጆች መገኘት አለባቸው የሚል ስራ እየሰራ ነው። ቀደም የተመለሱ ልጆች በግልጽ ተገልጿል። አሁንም ደግሞ ያመለከቱትን ሰዎች እየፈለግን ነው። ታግተዋል፣ ታገቱም፣ ታጣቂ ያገታቸው ሌላ ምን ሆኑ፣ ይሄ በተጨበጠ ነገር ላይ የሚወራ እንጂ ምንም ታጣቂ በዛ አካባቢ ስለ ሰላም ኃይል በዛ አካባቢ ስላለ በእነሱ ብቻ ታግቷል የሚል የተጠቀጠ መረጃ ሳይኖር ታጣቂ አግቷል ብሎ መናገር የሚያስችል ነገር የለም። በዋናነት ግን ልጆቹ ሂሳብ ይሉ ነዋል ሶ እነኚህ ልጆች እንዴት አግኝተን ለቤተሰቦቻቸው ወይም ለአካባቢያቸው መድረስ አለባቸው የሚለው በተለያየ መንገድ የመስራት ጉዳይ ነው። ይህ ጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን እንደዚሁም ደግሞ የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ አለምልልስ አድርገንላቸው ነበር። በእኛ ሬዲዮ ጣቢያ በታጣቂዎች በኦነግ ሸኔ ተማሪዎቹ መታገታቸውን የተወሰኑት መለቀቃቸውንና መንግስት እጅ መሆናቸውን ገልጸውልን ነበርና አሁን እርስ የሚሰጡ መረጃ ደግሞ የተቃረነ ነው። እንግዲህ አሁን ያን ያለ ነው ልጆች መጥፋታቸውን ወይም በተለየ መንገድ የተለያየ ትርጉም ሊሰጡ ይችላል። ታግተዋል፣ ጠፍተዋል፣ ዞሮ ዞሮ ልጆቹ ከፍላጎታቸው ውጭ ተይዘዋል። በዚህ አግባብ አግኝተናል። አሁን የታገቱት ስለ ታገቱት ልጆች ነው እያወራን ያለ ስለ አሁን ስለ ጠፉ ጠፉ ወይም ታገቱ ስለሚባሉ ልጆች ነው እያወራን ያለ። ስለዚህ በአካባቢው ላይ ሸኔ የሚባል የታጠቀ ኃይል እንደሚንቀሳቀስ ግልጽ ነው። ይሄ ሸኔ የሚባለውን ጸረሰላም ኃይል ህብረተሰቡን፣ የአካባቢ ጸጥታ የሚያወጥርም የፌዴራልም የአካባቢ ሰላም እያወቀ ስላለ ከዛ ላይ የሚሰራው ስራ አለ፣ በግልጽ የሚታወቅ ማለት ነው። ስለዚህ እንደኚህ ልጆች በትክክል በነሱ ታግቷል፣ በነሱ ቁጥጥር ስር ውሏል የሚለው ነገር አልጠራም። ከዛ ውጭ ግን አልተወሰዱም ወይም አልጠፉም የሚል ነገር የለም። ስለዚህ አንድም በነሱ ሊሆን ይችላል፣ አሊያም በሌላ የጥረ ሰላም ሀይል ሊሆን ይችላል፣ አሊያም በሌላም በሌላ መንገድ ሊሆን ይችላል። ግን ልጆቹ አሁን ባለው መንገድ ችግር ውስጥ ናቸው የሚል መመልክት ስለመጣ እየሰራንበት ያለ ነው። ይህ ማለት ከቶ ንጉሱ ትላሁን ከፈቱ ተሳብ ወ ከሌላው አካል የሚቃረ ነው የሚጣረዝ አይደለም። የአማርኛ ልዩነት ካለ የሚቃር ነውማ። በትክክል ታግተው በመንግስት ሀይል የተወሰኑትን አስለቀቀናል፣ የተወሰኑትን ደግሞ ለማስለቀቅ እየሰራን ነው ብለዋል። ሁለቱም ያሉት ይህንን ነው። እንግዲህ ሁለቱም ድምጻቸውን በአየር ላይ በመዋል አሁንም አሁንም እያነሳሁ ያለሁት ከዚህ የተለየ ነገር አ ተለቀቁ ልጆች አሉ ብዬሻለሁ። ተለቀቁ ልጆች አሉ። አሁንም ደግሞ የጠፉ ልጆች አሉ። እነዚህን ልጆች በማፈላለግ ላይ እንገኛለን። አሁን በዛ ላይ ነው። እናንተ አሁን ከዚህ የተነሳ ከዚያ የተነሳ ከዚህ የተነሳ የሚጣረዙ ሀሳቦችን ፍለጋ ሳይሆን ፋክቱን ማግኘት ነው ያለባቸው እንጂ አራት አምስት መፈለኛ ጥያቄዎችን ማምጣት ምንም ፋይዳ የለውም፣ ግን ምንም የተለያየ ሀሳብ አይደለም እየተገለጸ ያለ። ያረዳዳቸው ካለ የሚጣረሱ ሀሳቦችን መፈለግ ሳይሆን ትክክለኛ መረጃን ለህዝብ ለማድረስ መሞከር ነው። እሺ። ስለዚህ መቼ ነው የደረሳችሁበትን መረጃ ለቤተሰብ የምታሳውቁት? ይህንን በመንግስት ደረጃ የሚገለጽ ይሆናል። በእኛም ደረጃ በማናቸው መንገድ ይገለጻል። ግን ዋናው ነገር አንቺ እንድትገነዘብ የሚፈልገው የጠቅላይ ሚኒስትሩ ጽሕፈት ቤት ጨምሮ ከፍተኛ የመንግስት አካላት ጉዳይ ለጉዳዩ ትልቅ እንደ ትልቅ ኮንሰርን ተወስዶ በስፋት እየተሰራበት ያለበት ሁኔታ ነው ያለው። በተለይ ደግሞ ጸጥታ መዋቅሩ በጥብቅ ሁኔታ እየሰራበት ነው ያለው። ስለዚህ ውጤቱን በሌላ በኩል አሁን ማምሻውን በአማራ መገናኛ ብዙሐን ኤጀንሲ የፌስቡክ ገጽ ላይ የሰፈረው የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ልዑክ በደምቢዶሎ ዩኒቨርሲቲ እየመከረ መሆኑን ነው። በሰላም ሚኒስትሯ ሙፈሪያት ከሚል የተመራው የመንግስት ከፍተኛ የስራ ኃላፊዎች ቡድን ከደምቢዶሎ ዩኒቨርሲቲና ከአካባቢው ማህበረሰብ ከጸጥታ አካላትና ና ከሀገሪቱ ሽማግሌዎች ጋር እየተወያየ መሆኑን መረጃው ጠቁሟል። እስከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አሁን ተከታዩ መሰናዶ ስፖርት ነው። ሀብታሙ ስዩም ከዚህ ከዋሽንግተን ዲሲ፣ እንዲሁም ግርማቸው ከበደ ከአዲስ አበባ ዘርዘር ያሉ ስፖርታዊ ጉዳዮችን በተከታዩ ዘገባቸው ይዳስሳሉ። አመሰግናለሁ ጽዮን ኢትዮጵያውያን አትሌቶች የዱባይን ማራቶን ስለመቆጣጠራቸው የአፍሪካ አትሌቲክስ ኮንፌዴሬሽን በ2019 የአውሮፓውያን ዘመን ምርጦች ዝርዝር ውስጥ ኢትዮጵያንን ስለማካተቱ በዛሬው መሰናዶ እናነሳለን ትናንት በደረሰ የሄሊኮፕተር መከስከስ አደጋ ሕይወቱ የተቀጠፈውን የአሜሪካ የቅርጫት ኳስ ገናና ኮቢ ብርያንትንም እንዘክራለን ግርማቸው ከበደ ከአዲስ አበባ አብሮኛለ ግርማቸው እንዴት አመሸህ እግዚአብሔር ይመስገን ሀብታሙ እንዴት አመሸህ ጥር 15 2012 በተደረገው የዱባይ ማራቶን በወንዶቹ ኢትዮጵያን አትሌቶች የሁለተኛ ደረጃ ላይ ከሚገኘው ኤሪክ ክፕሮኖና ለእንግሊዝ ከሚሮጠው የ12ተኛ ደረጃን ከያዘው ዘላለም ባጫ በስተቀር ከአንድ እስከ ሀያኛ ደረጃን ተቆጣጥረዋል። በውድድሩ አንደኛ የወጣው ኦሊኮ አዶኛ ሲሆን ጽዳታ በጄ ሶስተኛ ደረጃን አግኝተዋል። በሴቶችም ኢትዮጵያውያን የድል መንበሩን ተቆጣጥረዋል። ከአንደኛ እስከ ዘጠነኛ ድረስ ተከታትለው ገብተዋል። ወርቅነሽ ደገፋ፣ ጉተነ ሾኒ፣ ባዳቱ ሄርባ የመጀመሪያዎቹን ሦስት ደረጃዎች ወስደዋል። ቅድማቸው የዱባይ ማራቶን ልዩ ይዘትና ድል ለኢትዮጵያን አትሌቶች የሚትሆኑ ፋይዳ አስቻገራል። ሀብታሙ በዚህ የማራቶን ውድድር ላይ በጣም በተደጋጋሚ ኢትዮጵያውያኑ ከማሸነፋቸው የተነሳ የዱባይ ማራቶን የኢትዮጵያውያን ማራቶን በሚል ነው የሚታወቀው። እንዲያውም ባለፈው አርበን በተካሄደው ውድድር ይሄንን ድል ማስመዝገብ ችሏል። እርግጥ ነው ብዙ ኬንያውያን በዱባይ ማራቶን አይሳተፉም። ምክንያቱም የዱባይ ማራቶን ስታሸንፍ የሚከፈለው ገንዘብ ነው እንጂ ከፍተኛ ለመወዳደሪያ ስትመዘገብ ግን ለአትሌቶች የመወዳደሪያ ገንዘብ አይከፍልም። ያሸነፈው አትሌት ወንድም ሆነ ሴት መቶ ሺህ ዶላር ያገኛል፣ የአሜሪካን ዶላር። ከዛ በኋላ ያሉት ደግሞ አርባ ሺህ፣ ሃያ ሺህ እያለ ይቀጥላል ማለት ነው። በዚህኛው ውድድር ኦሊካ አዱኛ እጅግ በጣም አስገራሚ የነበረ ውድድር ነው ያሸነፈው። በወንዶቹ ከ11 ያላነሱ አትሌቶች ከሁለት ሰዓት ከሰባት ደቂቃ በታች ማራቶኑንም በመግባት ታሪክ ነው ያስመዘገቡት። ወርቅነሽ ያን ያክል ተፎካካሪ ይጠብቃታል ተብሎ አልተጠበቀም ነበረ። ወርቅነሽ ደገፋ እሷም የ2017 ድሏን በመድገም አሸንፋለች። ለኢትዮጵያውያን አትሌቶች በጣም ትልቅ ትርጉም ያለው ነው ይሄ ውድድር ሀብታሙ፣ ምክንያቱም እንደ ውድድር ከፍተኛ ገንዘብ የሚገኝበት ውድድር ስለሆነ። ለምሳሌ በሴቶቹ ውድድር ከአንደኛ እስከ ዘጠነኛ ስለወጡ አትሌቶቹ ወደ ሁለት መቶ አስር ሺህ ዶላር ይዘው ነው የሚመጡት በሽልማት መልክ። ይሄ ደግሞ ለኢትዮጵያ ኢኮኖሚ ራሱ የሚጨምረው ትልቅ ነገር ነው። ሌላኛው ደግሞ በዓለም ደረጃ ወርልድ ማራቶን ሜጀር መደረጋቸው በፊት የሚደረግ ውድድር ነው እንደ ኦሊካ ላሉ ወጣት አትሌቶች ገና ሀያ ዓመቱ ነው። ስለዚህ ለእነሱ አይነት አትሌቶች ግን እጅግ በጣም ከገንዘብ ሽልማቱ በተጨማሪ ለቀጣይ ውድድሮች እድል የሚሰጥ ማራቶን ነው የዱባይ ማራቶን እና ደግሞ እነዚህ ትልልቆች ውድድሮች ከመደረጋቸው በፊትም የሚደረግ መሆኑ ተጨማሪ ጉርሻ ይሆናል ማለት ነው ለአትሌቶቹ። የቅርጫት ኳስ ታሪክ ውስጥ ከገናናዎቹ መካከል አንዱ የሆነው ኮቢ ቤን ብርያንት ከ13 ዓመት ልጁ ጂና ብርያንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ታውቋል። ገና የሁለተኛ ደረጃ ተማሪ እያለ በቀጥታ በአሜሪካ ብሔራዊ የቅርጫት ኳስ ማኅበር ኤንቢኤ ውድድሮች የገባው ኮቢ ብርያንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ጎላስ ቆጣሪ ሆኖ ተጫውተዋል። በአሜሪካ ብሔራዊ ቅርጫት ኳስ ማኅበር ታሪክ በ34 ዓመቱ 30 ሺህ ነጥቦችን ማስመዝገብ የቻለ የመጀመሪያው ሰውም ነው። አምስት የኤንቢኤ ቻምፒዮንሺፕ ድሎችን አስመዝግበዋል። የ2008 እንደ አውሮፓውያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግንም ወስዷል። በቤጂንግና በለንደን ኦሎምፒኮች ሀገሩን ለወርቅ ሜዳሊያ አብቅቷል። ወጣቶች ስፖርትና ትምህርትን አቀናጅተው ለትልቅ ደረጃ እንዲደርሱ በሚያግዙ መርሃ ግብሮች ውስጥ ባለው ተሳትፎም አይዘነጋም። ሞቶ የቀሰቀሰው የሀዘን ድባብ መላው የማህበረሰብ መገናኛዎችን ተቆጣጥረዋል። ታላላቆቹ የስፖርትና የፖለቲካ ዓለም ሰዎች ሀዘናቸውን እየገለጹ ነው። በአሜሪካ ቅርጫት ኳስ ታሪክ ከፍተኛ የኬንያ ነጥብ ያስመዘገበው ካሪም አብዱል ጀባር ከአትሌት በላይ የነበረ ሰው ሲል ገልጾታል ኮቢን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኮቢን የሞት ዜና መጥፎ ዜና ሲሉም ገልጸውታል። ኮቢ ብሪያንት በአሳዛኝ ሁኔታ በካላባሳስ ካሊፎርኒያ፣ ሕይወቱ ሲያልፍ ገና የ41 ዓመት ጎልማሳ ነበረ። ግርማቸው፣ ወደ መጨረሻው ጉዳይ እንለፍ እስቲ። ኢትዮጵያውያን በአፍሪካ አትሌቲክስ ኮንፌዴሬሽን የ2019 ምርጦች ዝርዝር ውስጥ እንደተካተቱ ሰምተናል። በዚህ ጉዳይ ላይ ያለውን መረጃ አስቲ ያቀብለን ሀብታሙ። ብዙም ኢትዮጵያውያን አትሌቶች በማይታወቁባቸው የሩጫ ዘርፎች ሁለት ኢትዮጵያውያን አትሌቶች በአፍሪካ አትሌቲክስ ኮንፌዴሬሽን የአመቱ ምርጥ ወጣት አትሌቶች ተብለው ተመርጠዋል። ጉዳፍ ጸጋይ በ1500 ሜትር እንዲሁም ደግሞ ለሜቻ ግርማ በ3000 ሜትር መሰናክል ባሳዩ ብቃት በሴትና በወንድ የአመቱ ምርጥ የአፍሪካ ወጣት አትሌቶች ተብለው ተመርጠዋል። በአፍሪካ አትሌቲክስ ኮንፌዴሬሽን ወይም ደግሞ ሲኤኤ ጉዳፍ በ1500 ሜትር በሴቶች ለኢትዮጵያ ሜዳሊያ ያስገኘች ሶስተኛው አትሌት ነች። ገና ይሄ ደግሞ እንዲያውም ብዙ የማይታወቁበት መሆኑን ኢትዮጵያውያን አትሌቶች በደንብ የሚያሳይ ይመስለኛል። ለሜቻም ተሸለመበት የውድድር ዘመን የአውሮፓውያኑ 2019 ብዙ የሶስት ሺህ ሜትር መሰናክል ሩጫዎችን ያላደረገበት ነው ነገር ግን በዓለም አቀፍ ደረጃ በትልቅ መድረክ ለመጀመሪያ ጊዜ በተወዳደረበት የዓለም አትሌቲክስ ሻምፒዮና ላይ በ3000 ሜትር መሰናክል የብር ሜዳሊያ ማስመዝገብ ችሏል። የብዙዎቹን ትኩረት እንዲያገኝ ያደረገው ግን የብር ሜዳሊያ ማግኘቱ ሳይሆን እስከ መጨረሻው ሜትር ድረስ ያደረገው ፉክክር ነበረ። የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ። በጣም አመሰግናለሁ። በጣም አመሰግናለው ሀብታሙ፣ መልካም ምሽት ይሆንልን ሀብታሙን እና ግርማቸውን በጣም እናመሰግናለን። አድማጮች እንግዲህ ለምሽቱ የያዝናቸው አበይት ዘገባዎቻችን እነዚህ ነበሩ። በነገው ምሽት ሌሎች ዘገባዎችን ይዘን እንመለሳለን። አብሬያችሁ ፕሮግራሙን በመምራት ሳስተናግዳችሁ የቆየሁት ጽዮን ግርማ ነበርኩኝ። በማቀናበሩ ደግሞ ኤልያስ ገበየሁ አብሮን ነበረ። መልካም ምሽት። ደህና ደሩ። ሰላም

so salaam <laughs>